ለመስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክብሯን አድማጮቼ እንደምናመሻችሁ እያላችሁበት ስፍራ ሆናችሁ ሰላምታይን ተቀብላችሁ ለሰላምታይ ማጸፌታውን እንደምትመልሱ አምናለሁ። ምንም እንኳን በዐይን የማንታያ የሆነ እንጂ፣ አዎ እኛም እግዚአብሔር ይመስገን ደህና ነን። አቶ አበበ እንደምናለ ሳትሉኝ አትቀሩም። አይደለም እንዴ! እግዚአብሔር እየተመሰገነውን፣ እኔም ወንድሜም አለማየውም ሌሎችም ከእኔ ጋር ያሉት ሁሉ በጌታ ሥራ ላይ የተሰማሩት እግዚአብሔር ይመስገን ሁላችን ደህና ነን። እግዚአብሔር ቸርነቱን ምሕረቱን ለእያንዳንዳችን አብስቶልን ወገኖቼ እነሆ በዚህ በአየር ሞገድ አማካኝነት እንድንገናኝ ፈቃዱ ሆኗል። ዛሬ ታዲያ እግዚአብሔር አምላካችን ከኦሪት ዘፍጥረት እነሆ ተከታታዩን ትምህርታችንን እንድንቀጥል ረድቶናልና በዚህች ምሽት ተከታታዩን ትምህርታችንን አብረን እንመለከታለን ማለት ነው። ዛሬ እንግዲህ የምንመለከተው ቀጣዩን የኦሪት ዘፍጥረት ምዕራፍ 28 ትምህርትና ከፊሉን የምዕራፍ 29 ትምህርት ይሆናል ማለት ነው። አዎ እግዚአብሔር በሕይወታችን ድንቅን ነገር አድርጓል። ድንቅን ነገር ይሰርቷል። የእጆቹን ሥራ ብንመለከት እርሱን የምናመሰግንበት ብዙ ብዙ ነገሮች አሉ። በዙሪያችን በምናልፍበትና በምናቋርጥበት መንገድ ሁሉ እግዚአብሔር የሠራቸውን ማድነቅ መለማመድ መቻል አለብን። አዎ ድንቅን ሥራ እግዚአብሔር አድርጓልና

አቤት ወፎች ከበውኛን ዙሬ ልዩ ልዩ ቀለም ለብሰው ሲጫወቱ ደስ ያሰኛል። የአምላክ ጥበብ መሰረቱ። ድንቅ ሥራ የአምላክ ሥራ አይወራ። ድንቅ ሥራ የአምላክ ሥራ አይወራ። ድንቅ ስራ አምላክ ስራ አይወራም። ድንቅ ስራ አምላክ ስራ አይወራም። አቤቱ እግዚአብሔር ሆይ ሥራ በእውነት ድንቅ ነው፣ በከናፍርቶቻችን ተገልጾ ተደንቆ አያልቅም። ኖ እግዚአብሔር አምላካችን ሆይ አንተ እንደምን ግሩምን ጥበበኛና አስተዋይነ ብንል እግዚአብሔር ሆይ አንተ ከዚህ በላይ ትሆንና የምንለውን እናጣለን። ጌታዬና አምላኬ ሆይ በልባችን ታላቅን ጥበብ የጨመርክ እነሆ እንድናደንቅህ፣ እግዚአብሔር ሆይ በአንተ ሥራም እንድንደነቅ እንድናመሰግንህ ኦ ጌታ ሆይ ይበልጥ ዛሬም ደግሞ ዐይኖቻችንን እንድትከፍት እንለምንሃለን። ጌታ እግዚአብሔር አምላካችን ሆይ በቀሪው የሕይወታችን ዘመን ሁሉ አንተን እያስከበርን በሠራው ሥራ ላይ ጌትነትን እየመሰከርንና እያረጋገጥን ማለፍ እንድንችል እርዳን። ኦ ልዑል ሆይ ዛሬም ደግሞ የአንተን ጥበብ ሥራ እያየን ነው። ኖ ጌታዬ እና አምላኬ ሆይ ከያዕቆብ ሕይወት ደግሞ የምንማረው ነገር ብዙ አለ። ዛሬም ደግሞ ይህ ለእኔ ነው ማለትን እንድንችል ያዕቆብ ባለፈባቸው መንገዶች ሁሉ እግዚአብሔር ሆይ ራሳችንን ከዚያ አኳያ እየተመለከትን በአንተ ቃል ሕይወታችንን ማነጽና ማሳደግ እንድንችል እርዳን። እግዚአብሔር ሆይ ከማጭበርበር ሕይወት እንደ ያዕቆብ ከማታለል ሕይወት ኖ ጌታዬ ሆይ በረከትህን ለማግኘት አቋራጩን መንገድ ከመሻት ይልቅ ጌታዬ ሆይ አንተ የገባህልንን የተስፋ ቃል እስከ መጨረሻው ድረስ ጸንተን መጠበቅ እንድንችል እርዳን። እግዚአብሔር አምላኬ ሆይ በኩርፊያ፣ በጥድፊያ፣ በችኮላ እንዳንወጣ ጌታዬና አምላኬ ሆይ በአንተ እግሮች ስር ቁጭ ብለን ከአንተ እጅ በረከትን መጠበቅ የምንችልበትን እምነት ዛሬ ምስጠን ጌታዬ ሆይ፣ በዚህች ምሽት ደግሞ አስተማሪውን ጌታ መንፈስ ቅዱስ ልከ ኖ እንደ ትላንትናውና እንደ ከትላንት ወዲ አልልም ከወትሮ በበለጠ ሁኔታ እንድትናገረን እለምንሃለሁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ወገኖቼ እነሆ ያዕቆብ በፈጸመው ስህተት የአባቱን ቤት ለቆ ወደ አጎቱ ቤት ወደ ላባ በመሄድ ላይ እያለ በመንገድ በተኛበት ስፍራ እግዚአብሔር እንደ ተገለጠለት፣ እነሆ እግዚአብሔርም ደግሞ በዚያ ስፍራ ምን እንዳሳየው ስንመለከት ነበረ። ዛሬም የዚያን ቀጣይ ክፍል ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘፍጥረት ምዕራፍ ቁጥር 13ና 14 አራትን ተመልከቱ። ውድ ወገኖች እግዚአብሔር ያዕቆብ በተኛበት ስፍራ ለአብርሃም የገባውን ቃል ኪዳን ሲያጸናለት እንመለከታለን። ያዕቆብ ከሚወዳት እናቱ ለመጀመሪያ ጊዜ ተለይቶ በብቸኝነት መንገዱን እየመራ ነበረ። በዚያ በመሸበት ስፍራ ድንጋይ ተንተርሶ ተኝቶ እግዚአብሔርም ደግሞ በዚያ ስለ መገለጡ የሚያወሳውን ክፍል አብረን በመቀጠል እንመለከታለን። አዎ ወገኖቼም በማይመች ሁኔታ በማይመች አካዋን ውስጥ አሁን ያዕቆብ እንደ ገባ ከወዲሁ መመልከት ይቻላል። ገና አጎቱ ላባ ቤት አልደረሰም። እዛ ከመድረሱ በፊት አዎ በማያዝናና ሁኔታ፣ በማይመች ሁኔታ ውስጥ በመጓዝ እንዳለ እንመለከታለን። በዚያን ሌሊት ለነፋስ የተጋለጠ በቋጥኝና በድንጋይ የተሞላ ስፍራ ነበረ ያዕቆብ ያደረው። ምንም የማይመች ስፍራና ሁኔታ ቢያጋጥመውም ያዕቆብ አሁን አዲስ መንፈሳዊ ልምምድን እየተለማመደ ነበረ። ይህ ከያዕቆብ ሕይወት የምንመለከተው ነገር ለእኔና ለእናንተ ሕይወትም ታላቅ ትምህርት ነው። በማይመች ሁኔታ አዎ፣ ደስ በማይል ሁኔታ ጋሬጣ በሞላበት እንቅፋት በሞላበት በምድረ በዳ ድንጋይ በበዛበት አሸዋማ በሆነ ሁኔታ ውስጥ እያለፍን ልንሆን እንችላለን። በዚህን ጊዜ የእኔ ጉዳይ መፍትሄ የሚያገኘው መቼ ነው? እግዚአብሔርስ ወደዚህ ስፍራ ያመጣኝ ለምንድን ነው? እያልን በማጉረምረም ጊዜያችንን ዕድሜያችንን እየቈጠርን ልንሆን እንችላለን። የእግዚአብሔር ጊዜ ግን አላለቀም። የእኛ ጊዜ ግን ቸክሎ ሊሆን ይችላል። ያዕቆብን ተመልከቱ። ገና መንፈሳዊ ኮሌጅ እየገባ እየሄደ ነው። አዎ፣ የትኛው ኮሌጅ? አጎቱ ዕላባ ኮሌጅ ወይም ትምህርት ቤት በመግባት ነው ያለው። በዚያ ደግሞ የሚማረውን በዚያም ደግሞ እግዚአብሔር የሚያስተምረውን መንፈሳዊ ልምምድ አብረን በእውነት በጌታ መንፈስ ቅዱስ አስተማሪነት አንድ ላይ እንመለከታለን። በዚህ ስፍራ በዚያች ሌሊት በአንድ ቋጥኝ ስፍራ ድንጋይ ተንተርሶ በተኛበት ሰዓት ሕልምን ስለማለሙ እነሆ መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበትና ይወርዱበት እንደ ነበረ ሌሊቱን ሙሉ ማለሙን ተመልክተናል። በቁጥር ዐሥራ ሦስትና ዐሥራ አራት ላይ እንዲህ ይላል እነሆም እግዚአብሔር በላይ ቆሞበት ነበረ እንዲህም አለ የአባትህ የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። ይህቺን አንተ የተኛህባትን ምድር ለአንተም ለዘርህም እሰጣለሁ። ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምሥራቅ፣ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድርም አሕዛብ ሁሉ በአንተ ዘርም ይባረካሉ ይላል አብርሃም ከካራን ወደ ፓለስቲና ምድር ሲገባ ይህንን በረከት በቤቴል ተባርኳል። እግዚአብሔር ይህን በረከት ለያዕቆብ በዚያው ስፍራ ያጸናለታል። ቤቴል የልዩ መንፈሳዊ ልምምድና የበረከት ስፍራ ነበረች። እነሆም እኔ ካንተ ጋር ነኝ፣ በምትሄድባትም መንገድ ሁሉ ጠብቃአለሁ፣ ወደዚህችም ምድር መልሳአለሁ። የነገርኩህን ሁሉ እስካደርግልህ ድረስ አልተውምና ይለዋል ቁጥር 15 ላይ ይህ የእግዚአብሔር ተስፋ ብቸኛ ለሆነው የቤት ናፍቆት ላለበት ቤቱንና ቤተሰቡን በድንገት ለለቀቀውና የወንድሙን ፍርሃት ያለበትን ያዕቆብን እጅግ የሚያጽናና ቃል የሚያበረታታም ነው። በዚህ ዐይነት ሁኔታ በጉዞ ላይ ያለውን ብቸኛ ሰው እግዚአብሔር ምን አለው? እኔ ከአንተ ጋር እሆናለሁ፣ ወደዚህች ምስፍራ መልሳለሁ ማለቱ በጣም ደስ የሚያሰኝ ነው። አሁን ለአንድ አፍታ ወደ ቁጥር አስራ ሁለትና ዐሥራ ሦስት ተመልሰን የመሰላሉን ምስጢር እንመለከታለን። በዚያ ሌሊት እግዚአብሔር ለያዕቆብ በሕልሙ ሰማይ የሚደርስ መሰላል ያሳየዋል። ይህ መሰላል ምንድን ነው? በዮሐንስ ምዕራፍ አንድ ከቁጥር አርባ አምስት እስከ ሃምሳ አንድ ባለው ክፍል በዮሐንስ ምዕራፍ አንድ ከቁጥር 45 እስከ 51 ባለው ክፍል ጌታችን ኢየሱስ ናትናኤልን በጠራ ጊዜ ስለዚህ መሰላል ምንነት ይገልጽለታል። በነገራችን ላይ ናትናኤል ተጠራጣሪ ሰው ነበረ። ፊልጶስ የናዝሬቱን ኢየሱስን አግኝተነዋል ብሎ በነገረው ጊዜ ከናዝሬት መልካም ነገር ሊወጣ ይችላልን ያለ ሰው ነበረ። በዚያን ጊዜ ኢየሱስ ናትናኤልን ተገናኘው። ኢየሱስ ስለ ናትናኤል እንዲህ ብሎ መሰከረ፣ ተንኮል የሌለበት በእውነት የእስራኤል ሰው እነሆ ሲል ተናገረ። ዮሐንስ ምዕራፍ 1 ቁጥር 48ን ይመለከቷል። ናትናኤልም በኢየሱስ ምስክርነት ተገረመና እንዴ ከወዴት ታውቀኛል አለው። ዮሐንስ 1 49 ን ተመልከቱ። ኢየሱስም መልሶም ፊልጶስ ሳይጠራህ ከበለስ በታች ሳላየው አለው። ዮሐንስ 1 አርባ ዘጠኝ የናትናኤል መልሲ ነበረ መምር ሆይ አንተ የእግዚአብሔር ልጅ ነ አንተ የእስራኤል ንጉሥ ነ ሲል ተናገረው ዮሐንስ አንድ አምሳ ናትናኤል ተጠራጣሪ ቢሆንም አስቸጋሪ አልነበረም ከላይ ከተጠቀሰው ሐሳብ ጋር ተያይዞ በዚሁ በዮሐንስ ምዕራፍ አንድ ከቁጥር አምሳ አንድ እስከ አምሳ ሁለት የመሰላሉ ምስጢር ተገልጾ እናገኛለን ኢየሱስም መልሶ ከበለስ በታች አየሁ ስላልኩ አመንክን? ከዚህ የሚበልጥ ነገር ታያለ፣ አለው። እውነት እውነት እላችኋለሁ ሰማይ ሲከፈት፣ የእግዚአብሔርም መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ፣ አለው። ተመልከቱ ወገኖቼ፣ ያ መሰላል ምንድን ነው? ያ መሰላል ክርስቶስ ነው። አስተዋላችሁ? ያ መሰላል ክርስቶስ ነው። የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ ይላል። መላእክቱ ያገለግሉታል፣ ለትእዛዙም ተገዢዎች ናቸው። ልብ በሉ፣ የእግዚአብሔር መላእክት ለኢየሱስ ክርስቶስ ተገዢዎች ናቸው፣ ያገለግሉታል። እግዚአብሔርንና ሰውን የሚያገናኝ መሰላል ግን ክርስቶስ ብቻ ነው። አዎ ልብ በሉ፣ እግዚአብሔርንና ሰውን እግዚአብሔርንና እኔን፣ እግዚአብሔርንና እናንተን፣ እግዚአብሔርንና ወንድሜ ያለማየውን፣ እግዚአብሔርንና ወንድሜ ወታደር ታደሰ ታንቱን፣ እግዚአብሔርንና ወንድሜ ሰለሞን ሳንኤን፣ እግዚአብሔርንና ወንድሜ ሰለሞን ዐይናቴን፣ እንዲሁም እግዚአብሔርንና ነሞም ሳበየነን፣ እንዲሁም ወንድሜ ተሰማሩ አንዶን የሚያገናኝ ብቸኛ መሰላል ኢየሱስ ክርስቶስ ነው። ሚካኤል አይደለም። ገብርኤል አይደለም። ማርያም አይደለችም። እውነቴን ነው የምለው ወገኖቼ። አዎ፣ እግዚአብሔርንና ሰውን የሚያገናኝ መሰላል ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ ነው። ወዳጄ ሆይ እግዚአብሔር ለሰው ልጆች የሚናገረው በኢየሱስ ክርስቶስ በኩል መዳን ብቻ እንደሚገኝ ነው። እግዚአብሔር ለሰው ልጆች የሚናገረው አዎ በኢየሱስ ክርስቶስ ብቻ መንገዱ የደህንነት መንገድ፣ የመዳን መንገድ፣ የሕይወት መንገድ እንደሚገኝ ብቻ ነው። ወደ እግዚአብሔር አባት በቀጥታ ልንመጣና ልንገናኘው አንችልም። ወደ አብ መድረስ የምንችለው በኢየሱስ ክርስቶስ በኩል ብቻ ነው። ይህን ከተጠራጠራችሁ የዮሐንስ ወንጌል ምዕራፍ 14 ቁጥር ስድስትን ተመልከቱ። ምናለ ጌታ ኢየሱስ ክርስቶስ ራሱ እኔ መንገድና እውነት ሕይወት ምንኝ በእኔ በቀር ወደ አብ የሚመጣ የለም ብሏል። ኢየሱስ በእርሱ ላይ የምንረማመድበት መሰላል ሳይሆን የምንታመንበት መሰላል ነው። እንግዲህ ይህ እውነት በመጀመሪያ ግልጽ ባልሆነ መንገድ አስቸጋሪ የነበረው ለያዕቆብ ተገለጠለት። በአዲስ ኪዳን ለናትናኤልም በግልጽ ተነገረው። እግዚአብሔር ይህንን መገለጥ ለተለያዩ ሰዎችም ገለጠላቸው። ለያዕቆብ በኋላ ሊመጣ ያለውን እውነት አስቀድሞ አሳየው። ለናትናኤልም ደግሞ ደጋግሞ አስቀድሞ ከጥንት የነበረውን እውነት እገለጠለት። ይህ ዛሬ ላለን ክርስቲያኖች ለእኔና ለእናንተ እውነት አይደለምን? ያዕቆብን ያስተማረው እግዚአብሔር እኛንም በዚህች ምችት ሊያስተምረን በጌታ መንፈስ ቅዱስ ወደ እያንዳንዳችን ልብ መጥቷል። ያዕቆብ በማይመች ፈታኝ ሁኔታ ውስጥ እያለ እግዚአብሔር ልዩ በሆነው መንፈሳዊ ልምምድ ውስጥ አሳለፈው። ዛሬ ብዙ ክርስቲያኖች ጥሩ የቤተ ክርስቲያን አባላት ናቸው። አዎ፣ መዋጮውም ያዋጣሉ ከአስር አንድ የሚሰጠውንም ደግሞ አስራታቸውን ያወጣሉ። ክርስቶስን ግን በሚገባ አያውቁትም። ያዕቆብ በወላጆቹ ቤት እያለ ስለ እግዚአብሔር ያውቅ ነበረ። አሁን ግን እግዚአብሔር በተለየ ሁኔታ በማወቅ ሕይወት ውስጥ አስገባው። ያዕቆብ የክርስትናን ሀሁ ለመማርን ደብተር ገዝቷል። ወደ ትምህርት ቤት እየተጓዘ ነው። እኔና እናንተም እግዚአብሔር እንድናውቀው ዘንድ ይፈልጋል። በዚህች ምሽት በተለያዩ መንገዶችም ይመራናል። አንዳንዴ ፈተናዎች ወደ እኛ እንዲመጡም ይፈቅዳል። ይህንን የሚያደርገው ታዲያ እግዚአብሔር የተለየ መንፈሳዊ ልምምድ እንዲኖረን በእርሱ ላይ ያለን ድፍረትና መታመን እንዲያድግልን ነው። ቁጥር 16ና 17 እስቲ እናንብበው። ያዕቆብም ከእንቅልፉ ተነሥቶ፣ በእውነት እግዚአብሔር በዚህ ስፍራ ነው እኔ አላወቅኩም ነበር አለ። ፈራ፣ እንዲህም አለ ይህ ስፍራ እንዴት ያስፈራ ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህም የሰማይ ደጅ ነው ሲል ተናገረ። ተመልከቱ ወገኖቼ፣ የያዕቆብ የክርስትና ሀሁ ጅማሬ፣ አንደበቶቹ ተገልጦ ስለ ጌታ ምን እንደሚናገር ተመልከቱ። በማጭበርበር ሕይወት የኖረ ያዕቆብ፣ በአቋራጭ መንገድ ለማሄድ የሚፈልግ ያዕቆብ አሁን ምን አለ? ይህ ስፍራ እንዴት ያስፈራ! ይህ የእግዚአብሔር ቤት ነው አዎ ይህ የእግዚአብሔር ቤት ነው እንጂ ሌላ አይደለም አለ ይህም የሰማይ ደጅ ነው ብሎ ስለ እግዚአብሔር ሲመሰክርና ሲናገር አድናቆትንም በልቡ ያደረውን ሲተነፍስ እንመለከታለን ይህ ስፍራ እንዴት ያስፈራ ምዕመናን ደስ የሚያሰኘው ሕንፃን ለመመረቅ በሚመጡበት ጊዜ አንዳንድ ሰዎችን በዚህ ጥቅስ አስደነግጣቸዋለ ዋሉ አንድ ጊዜ ዶክተር መጊ ተነስቼ አሉ፣ ተነስቼ አካባቢውን አይና ይህ ስፍራ እንዴት የሚያስፈራ ነው እያልኩ እናገራለሁ አሉ። ከጥቂት ጊዜ በኋላ ከሰዎቹ ጋር ቅርበት ስፈጥርና ወዳጆቼ ሳደርጋቸው፣ ደግሞ የዚህ ቦታ አስፈሪነት ከእግዚአብሔር ፊት ለሚሸሹ ኃጢአተኞች እንደሆነ ነግራቸዋለሁ። እያንዳንዱ የእግዚአብሔር ቤት፣ እያንዳንዱ ቤተ ክርስቲያን ከእግዚአብሔር ፊት ለሚሸሽ ኀጢአተኛ የሚያስፈራ መሆን አለበት ሲሉ ተናገሩ። እውነታቸውን ነው ወገኖቼ። ይህ ስፍራ ደግሞ ኀጢአተኛ በክርስቶስ በኩል እግዚአብሔርን የሚገናኝበት ከአምላኩም ድምፅን የሚሰማበት ስፍራ መሆን አለበት። የያዕቆብ መንፈሳዊ ልምምድህ ታዲያ ይህንን ይመስላል። አስቀድሞ ስለ እግዚአብሔር ያለው አመለካከት በጣም እጅግ በጣም የደበዘዘ ነበረ። ከወንድሙ ፊት በሚሸሽበት ጊዜ እግዚአብሔርም ከእርሱ ጋር እንዳለ አልተገነዘበም ነበረ። በቤቴል በነበረው ልምምድህ ግን በእውነት እግዚአብሔር በዚያ ስፍራ እንዳለ ተረዳ። እግዚአብሔር ዛሬ ካለን ክርስቲያኖች የሚፈልገውም በግልጽ እርሱ ከእኛ ጋር እንዳለ እንድናውቅና እንድናገለግለው ነው። ያዕቆብ ስዕለት ስለ መሳሉ የሚያወሳው ክፍል ደግሞ ቀጠላ አድርገን የምንመለከተው ነው። ያዕቆብም ማልዶ ተነሣ፣ ተንተርሶት የነበረውንም ድንጋይ ወስዶ ሐውልት አድርጎ አቆመው፣ በላዩም ዘይትን አፈሰሰበት። ያዕቆብም ያንን ስፍራ ቤቴል ብሎ ጠራው። አስቀድሞ ግን የዚያች ከተማ ስም ሎዛ ነበረ ይላል እስያውን ያዕቆብን እስቲ እንስማው። በዚህ ስፍራ ብዙ ትምህርት እንዳገኘ ያረጋግጣል። ያዕቆብ በመንፈሳዊ ሕይወቱ አንድ እርምጃ ወደፊት ተጉዟል። የክርስትናን የፊደል ሐዋርያ ገዝቶ ሀ ሁ እያለ ይገኛል። ሕልሙን ካየ በኋላ ዝም ብሎ መንገዱን አልቀጠለም። በዚያ ስፍራ መታሰቢያን አቆመ። ለስፍራው የእግዚአብሔር ቤት የሚልን ስም ሰጠ። ያም ቤቴል የሚል ነው። ያዕቆብም እንዲህ ብሎ ስዕለት ተሳለ። እግዚአብሔር ከኔ ጋር ቢሆን፣ በምሄድባትም በዚህች መንገድ ቢጠብቀኝ፣ የምበላውንም እንጀራ የምለብሰውንም ልብስ ቢሰጠኝ፣ ወደ አባቴን ቤት በጤና ብመለስ፣ እግዚአብሔር አምላኬ ይሆንልኛል ሲል ተናገረ። ቁጥር 20ና 21ን ልብ ይሏል። ያዕቆብ ወገኖቼ ከእግዚአብሔር ጋር ለመደራደር ይፈልጋል። እግዚአብሔር ሆይ ለእኔ ይህንንና ያንን ብታደርግልኝ እያለ ይገኛል። ግን እግዚአብሔር እነዚህን ነገሮች ሁሉ እንደሚያደርግለት አስቀድሞ ነግሮታል። ዘፍጥረት ሃያ ስምንት አሥራ አምስትን ተመልከቱ። ያዕቆብ ተመልሶ እነዚህን ነገሮች ብታደርግልኝ እኔ አምላኬ ትሆናለ እያለ ከእግዚአብሔር ጋር ድርድርን ጀምሯል። እግዚአብሔር ከእኛ ጋር እንዲህ አይነት ድርድር አያደርግም ወገኖቼ፣ ከያዕቆብም ጋር አላደረግም። እግዚአብሔር ያዕቆብን ወደ ምድሩ የመለሰው በድርድር ሳይሆን በተስፋ ቃሉ መሠረት በጸጋውና በምሕረቱ ነው። ያዕቆብ በኋላ ወደ ቤቴል ሲመጣ የበሰለ ጠቢብ ሰው ሆኖ ነበር የተመለሰው። ወደ ቤቴል ሲመለስ ምን እንዳደረገ ታውቃላችሁ? እግዚአብሔርን በማምለክና ስለ ምሕረቱ በማመስገን ነበር ወደ ስፍራ የመጣው። አዎ፣ እግዚአብሔር ለእርሱ ታማኝና መሐሪ ነበርና። ዛሬም ብዙ ሰዎች ወገኖቼ ሆይ፣ ጌታ ሆይ ይህንንና ያንን ብታደርግልን እናገለግላለን፣ እንዲህ እንሰራልሃለን በማለት ስዕለትን ይሳላሉ ወዳጄ ሆይ በክርስትና ሕይወት ጒዞአችን ከእግዚአብሔርም ጋር በምናደርገው ጉዞ እንዲህ ዐይነት ነገር ማድረግ የለብንም እግዚአብሔር በዚህ ዐይነት መንገድ አይደራደርም እግዚአብሔር በዚህ ዐይነት መንገድ አይታለልም ከአንተ ምንም ምላሽ ሳይፈልግ ምሕረቱንና ጸጋውን ያበዛልሃል። ወዳጄ ሆይ ግን የምትወደኝ ከሆነ በእርግጥ ታገኘኛለ ይላል። እግዚአብሔርን የምታገለግለው በፍቅሩ ታስረ መሆን አለበት። እናት ልጇን የምታገለግለው በጣም ስለምትወደው ነው። እግዚአብሔር ከእኔና ከአንተ የሚፈልገው እንዲህ አይነቱን ሕይወት ነው። በቁጥር ሀያ ሁለት ደግሞ ያዕቆብ ስእለት እንዲህ በማለት ይቀጥላል። ለአውልት የተከልኩት ይህም ድንጋይ የእግዚአብሔር ቤት ይሆናል። ከሰጠኝም ሁሉ ለአንተ ካስር እጅ አንዱን እሰጣለሁ ይሏል። ያዕቆብ ድርድሩን ይቀጥልና እግዚአብሔር የሚፈልገውን ፍላጎቱም ቢያሟላለት ከስጦታው ከአስር አንድ እጅ እንደሚሰጥ ቃል ይገባል። ከላይ እንደ ጠቀስኩት ወገኖቼ፣ ወይም ቀደም ብዬ እንደተናገርኩት ዛሬም ብዙዎቻችን በዚህ አይነት ሁኔታ ከእግዚአብሔር ጋር እንደራደራለን። ወዳጄ ሆይ አንድ ነገር ወቅ ያለ ምንም ድርድር እግዚአብሔር በክርስቶስ በኩል አባት መሆን ይፈልጋል። በፊቱ በንስሓ ቀርበ የአባትነቱን ጸጋና ምሕረት ተቀበል። ካለንበት የወጣ ውረድ ኑሮ ግራ ከተጋባንበትና ፈቃዱንም ካለማወቅ ከደነቆርንበት ኀጢአት ወጥተን የአምላክን በጎ ሐሳብ ማገልገል እንድንችል መዳን ዓለም በቸርነቱ ይርዳን። እዚህ የምዕራፍ 28 ትምህርታችን እዚህ ላይ አበቃ። እግዚአብሔር ደግሞ በምዕራፍ ዘጠኝ የምንናገረንን እስቲ አብረን እንመልከት። ውድ ወገኖቼ የዚህን የኦሪት ዘፍጥረት ምዕራፍ 29ን ጥናት ከመጀመራችን በፊት ለመግቢያነት እንዲያገለግለን ገላትያ ምዕራፍ ስድስት ቁጥር ሰባትና ስምንት ያለውን መጥቀስ እፈልጋለሁ። እንዲህ ይላል፣ አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና በገዛ ሥጋው የሚዘራ ከሥጋው መበስበስን ያጭዳልና በመንፈስ ግን የሚዘራው ከመንፈስ የዘላለምን ሕይወት ያጭዳል ይላል። በዚህ ምዕራፍ ማለትም በኦሪት ዘፍጥረት ምዕራፍ 29 መግቢያ ያዕቆብ የዘራውን ክፋት ማጨድ እንደ ጀመረ እንመለከታለን። አሁን በገላትያ ምዕራፍ ስድስት በቁጥር 7ና 8 ያነበብነው ቃል ደግሞ ለክርስቲያኖች ነው የተጻፈው ቢሆንም ቃሉ በየዘመኑ ላሉ ሰዎች እውነት ሆኖ ይሠራል። ከየትኛውም የሕይወት ክፍል ጋር ሊዛመድ ይችላል። በቆሎን የሚዘራ በቆሎን ይሰበስባል። ጥጥን የሚዘራ ጥጥን ደግሞ እንዲሁ ይሰበስባል። ስንዴን የሚዘራ ስንዴን ይሰበስባል። እንክርዳድ የሚዘራ እንክርዳድን ያጭዳል። ሰው የዘራውን ያንኑ ደግሞ ያጭዳል ለሚለው መመሪያ የሚጠቅሙ ምሳሌዎችን በመጽሐፍ ቅዱስ ውስጥ በሰፊው እናገኛቸዋለን። ለምሳሌ የግብፅ ንጉሥ ፈርዖን የዕብራውያንን ወንዶች ልጆች አስገደላቸው። ጊዜው ሲደርስ ደግሞ የእርሱ ወንድ ልጅ የሞት መልአክ ገደለው። አክዓብ የተባለ የእስራኤል ንጉሥ የሐሰት ምስክር በመስማት የወይን እርሻውን ለመውሰድ ብሎ የናቡቴን ንጹሕ ደም አፈሰሰ። በነቢዩ ኤልያስ ትንቢት መሠረት ውሎ ሳድር የአክዓብን ደም ውሾች ላሱት። ታዋቂው ንጉሥ ዳዊት በዝሙትና በነፍሰ ገዳይነት ኀጢአት እንደ ተያዘ እንመለከታለን። በእግዚአብሔር ፊት በተሰበረ ልብ ንስሓ በመግባቱ እግዚአብሔር ለዳዊት ኀጢአቱን ይቅር አለ። ግን የዘራውን ማጨዱ አልቀረለትም። ልጁ አምኖን እህቱን ትዕማርን አስነወራት፣ አምኖንንም አቤሴሎም አስገደለው። ሌሎችም ብዙ ምሳሌዎች ሊኖሩ ይችላሉ። አሁን ግን ወደ ያዕቆብ እንመለስ። ያዕቆብ ሰው የዘራውን ያንኑ ያጭዳል ለሚለው መመሪያ ሌላው ጥሩ ምሳሌ ነው። ያዕቆብ በራሱ ጥበብና ቴክኒክ ይኖር ነበረ። ብልጥና በራሱ የሚታመን ሰው ነበረ። ማታለልንም ተለማምዷል ዓላማውንም ለመፈጸም የተለያዩ ዘዴዎችን ተጠቅሟል። በብልጠቱም ይደገፍ ነበረ። ነገር ግን የዘራውን ያንኑ ደግሞ አጭዷል። ወደ ምዕራፍ 29 ስንመለስ ታዲያ ያዕቆብ ከረጅም ጉዞ በኋላ ወደ ካራን መድረሱንና በዚያም የሆነውን ሁኔታ እንመለከታለን። ያዕቆብ ወደ አጎቱ አገር ወደ ካራን ደረሰ። ከቁጥር አንድ እስከ ሦስት ያለውን እስቲ እናንብብ ያዕቆብም ተነስቶ ወደ ምስራቅ አገር ሰዎች ሄደ። በሜዳውም እነሆ ጉድጓድን አየ። በዚያም ሦስት የበጎች መንጎች በላዩ ተመስገው ነበር፣ ከዚያ ጉድጓድ በጎችን ያጠጡ ነበርና፣ በጉድጓዱም አፍ የነበረው ትልቅ ድንጋይ ነበረ። መንጎችም ሁሉ ከዚያ በተከማቹ ጊዜ ድንጋዩን ከጉድጓዱ አፍ ገለል አድርገው በጎቹን ያጠጡ ነበር። ድንጋዩንም ወደ ስፍራው መልሰው በጉድጓዱ አፍ እንደገና ይገጥሙት ነበር ይላል ከጥንት ጀምሮ እስከ ዛሬ ውሃ ምን ያክል አስፈላጊ መሆኑን ከዚህ ክፍል ልናይ እንችላለን። በጣም መጠበቅ ያለበት ነገር ነው። ለዚህ ነበር በጉድጓዱ አፍ ላይ ድንጋይ የተገጠመው። በተወሰነ ጊዜ ብቻ ሰዎች ሊቀዱና በጎቻቸውን ሊያጠጡ ድንጋዩን ከጉድጓዱ አፍ ላይ ገለል ሊያደርጉት ነበረ። ከዚያ በኋላ ድንጋዩን መልሰው ጉድጓዱን ይዘጋሉ። ከጉድጓዱ አፍ ላይ ድንጋይን ሲያስወግዱ ያዕቆብ ወደ ቦታው ይደርሳል። ያዕቆብ እስካሁን ድረስ በብልጠቱ የሚደገፍ ሰው ነው። ቁጥር አራትና አምስትን የተመልከቱ። ያዕቆብም ወንድሞቼ ሆይ እናንት የወዴት ናች አላቸው። እነርሱም እኛ የካራን ነን አሉት። የናኮርን ልጅ ላባን ታውቁታላችሁን? አላቸው። እነርሱም እናውቀዋለን አሉት። አሁን ያዕቆብ ጉዞውን ሊያበቃ ሊፈጽም ነው። ላባንም ሊገናኘው ጥቂት ይቀረዋል። ጥያቄውን በመቀጠል እረኞቹን እርሱ ደና አላቸው እነርሱም አዎን ደና ነው። አሁንም ልጁ ራሔል ከበጎች ጋር መጣች አሉት። እርሱም ቀኑ ገና ቀትር ነው፣ ከብቶቹ የሚከማችሁበት ሰዓቱም ገና አልደረሰም። አሁንም በጎቹን አጠጡና ሄዳችሁ አሰማሯቸው አላቸው። ቁጥር ስድስትና ሰባት ከክፍሉ እንደምንመለከተው ወገኖቼ አሁን ያዕቆብ ወደ አሰበበት ምድር እየደረሰ ይመስላል። በጣም የሚያስደንቀው ነገር ቢኖር ያዕቆብ በጎች በምን ሰዓት ውሃ መጠጣትና መሰማራት እንዳለባቸው ለአገሩ እረኞች ይነግራቸዋል፣ ይመክራቸዋልም። ይህ ከብልጠቱ ንግግሮች ውስጥ አንዱ ነው። በመቀጠልም ያዕቆብ ራሔልን እንዴት እንደ ተገናኛት ስለሚያወሳው ክፍል እግዚአብሔር ወዶና ፈቅዶ ለዚያ ቢያደርሰን ደግሞ በዚያው ቀጣይ ትምህርታችን አንድ ላይ እንማራለን። ወገኖቼም ውጣውረድ በበዛበት ስፍራ ሁሉ እግዚአብሔር ከእኛ ጋር ነውና ታምነን እንቁም። ብልጠትን አናብዛ፣ ከእግዚአብሔር ጋር አንደራደር። ከያዕቆብ ሕይወት ታላቅ ነገርን ተማርን።

አለፍን፣ ጌታን መረጥን። በርሶ ላይ ቆምን ቆምን፣ በርሶ ላይ ቆምን ቆምን። አይናችን ማየቱን አቁሞ ነበረ፣ እሱም ታወረ፣ እግራችን መሄዱን ተሳሰረ።